የፖለቲካ ተቃዋሚው የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ በመድረክ ስም የሚጠራው በጠራው ጋዜጣዊ መግለጫ ዋና ጸሐፊው አቶ ጥላሁን እንደሻው ያሰሙት በሀገሪቱ ለሚካሄደው ሰላማዊ የተቃውሞ እንቅስቃሴ በተግባር እየሰጠ ያለው ምላሽም በተቃውሞ እንቅስቃሴው ተሳትፏል ብሎ የጠረጠራቸውን ዜጎች ሁሉ ከየመኖሪያ ቤታቸውና ከየሥራ ቦታቸው እያፈሰ ከማሰርና ከማሰቃየት አልፎ እንደ ማስረጃም በቅርቡ ጠቅላይ ሚኒስትሩ በፓርላማ ቀርበው መግለጫ ከሰጡ ወዲህ ብቻ በሰላማዊ አግባብ ተቃውሞ ባሰሙትና በዚህ ተግባርም በተጠረጠሩ ዜጎች ላይ ከተፈጸሙት አፈሳዎችና እስራቶች ውስጥ ከኦሮሚያ ክልል ለመድረክ ጽሕፈት ቤት የደረሰውን መረጃ ለአብነት ያህል በድምሩ ሁለት ሺህ ስድስት መቶ ሀያ ሰባት ዜጎች ከኦሮሚያ ክልል ብቻ ከህግ አግባብ ውጭ ታስረው በጠባብ ክፍሎች ውስጥ በመታጎር ስቃይ የደረሰባቸው ለመሆኑ ለመድረክ ሪፖርት ተደርገውለት ኢህአዲግ ተጨባጭ የሆኑ የርምት እርምጃዎች በመውሰድ የህዝባችንን መብቶች እንዲያከብርና ሀገራችንን ከገባችበት የፖለቲካ አዘቅት ለማውጣት ወደ ድርድር መድረክ እንዲመጣ መላው ህዝባችንና ሰላም ወዳዱ የዓለም አቀፍ ማህበረሰብ ሁሉ የየበኩላቸውን ጫናዎች በኢህአዲግ ላይ እንዲያሳርፉ ጥሬ እናቀርባለን። በዚህ መሰረት ገዢው ፓርቲ ወደ ድርድር ሊመጣ ይገባዋል። ያሉት ፕሬዚዳንቱ ፕሮፌሰር በየነ ጴጥሮስ መንግስት ከተቃዋሚ ፓርቲዎች ጋር ተደራድሮ የለም ወይ ለሚለው ጥያቄ ሰነዱም ምንድን ነው? የዚህ የስነ ምግባር ኮድ ነው ፈርሙ የሚለው አላስፈላጊ የሆነ የህግም አግባብ የሌለው ሰነድ ነው ፈርሙ የምትሉን በማለት አቋም የወሰድንበት ነው። እንግዲህ እነዚህ ምንም ግድ የሌላቸው በፓርቲ ስም የሚጠሩት ወገኖች፣ ምንም የመሰረታዊ የመርህ ልዩነትን ማንጸባረቅ ብቃትም ያላገኙ ወገኖች ዝም ብሎ ሄዶ ፈረምናሉ እና ተሰባሰቡ ስለዚህ ከነዚህ ፓርቲ ከተባሉቱ ፈርጅ መድረክን ባቻነት ማስቀመጥ አይቻልም። ሌላኛው የፖለቲካ ተቃዋሚ የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ድጋፍ ለመስጠት የተገኙበት ሁኔታን ፕሮፌሰር በየነ ሲገልጹ በዚህ ጋዜጣዊ መግለጫ ድጋፍ ለመስጠት በመካከላችን የሰማያዊ ፓርቲ አመራር እንደሚገኝ መጥቀስ ፈልጋለሁ። ይህም በተለያዩ ዝግጅቶች ዙሪያ አብረን ተባብረን ለመንቀሳቀስ በጋራ በደረስነው ስምነት መሰረት እንደሆነም እንድታወቅ እፈልጋለሁ። ዋና ዓላማው ለሕዝቦቻችን ሕጋዊና ሰላማዊ ትግል የበኩላችንን ድጋፍ ለመስጠት ነው። ጌታቸው ተድላይ ልጅ ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ።